ሰላም ለእዛንኪ እለ ሰማ ቃሎ እግዚአብሔር እግዚእ ሶበለ ገብርኤል ተመሰሎ ማርያም ድንግል ጽህቅት ለተሳይሎ ሶበለ ልብየ እያ እሳተ ዘናይለሎ ዘላይ ቤት አይለሎ يا إلا نقدر هي كله